በቤጊና ቆንደላ ወረዳዎች በቀጠለ ግጭት ቢያንስ ሶስት ሰዎች መገደላቸው ተገለጸ። በምዕራብ ወለጋ ዞን በቤጊና በቆንደላ ወረዳዎች በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል ከትላንት በስቲያ ሰኞ ባገረሸው ግጭት ቢያንስ ሶስት ሲቪሎች ሰዎች መገደላቸውን ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎች ካፈገፈጉ በኋላ የመንግስት ኃይሎች በወሰዱት እርምጃ ሰዎቹ መገደላቸውን የገለጹት የአሜሪካ ድምፅ ያነጋገራቸው ነዋሪዎች ከህግ አግባብ ውጭ ነው ሲሉም ድርጊቱን ኮንነዋል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ግን የመንግስት ኃይሎች ሲቪል ሰዎችን ኢላማ አያደርጉም በማለት ውንጀላውን አስተባብለዋል። ለታጣቂዎች ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎችም እንደሚያያዙ አክሎ የገለጹት አቶ ኃይሉ ጉዳያቸው የሚጣራው ህግን በተከተለ መንገድ መሆኑን ተናግረዋል። ጸሀይ ዳምቶ ተጨማሪ አላት። በኦሮሚያ ክልል ምዕራብ ወለጋ ዞን በቤጊ ና በቆንዳላ ወረዳዎች በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል ትናንትናና ከትናንት በስቲያ ሰኞ ሐምሌ ስምንት ና ዘጠኝ ቀን ሁለት ሺ አስራ ስድስት አመተ ምህረት ዳግም መቀስቀሱ በተገለጸው ግጭት ቢያንስ ሶስት ሲቪል ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ ተጠየቁን የቤጊ ወረዳ ነዋሪ ባለፈው ሰኞ ለተገደሉት ሰዎች የመንግስት ኃይሎችን ተጠያቂ አድርገዋል። የመንግስት የጸጥታ ኃይል በአካባቢው ሲንቀሳቀስ ነበር። በኖራ ዳላስማሩ ቀበሌ ውስጥ ረመዳና ተወፍቅ ጀማል የተባሉ ሁለት ወጣቶች ከተቀመጡበት በየስማቸው ጠርተው በመኪናቸው ጭነው ወደ ላሎ ካምፕ ወሰዷቸው። ቤተሰብ ተከትሎ ሲሄድ የሸነ ደጋፊዎች ናቸው እንዳይለቀቁ ተብሎ ከወረዳው ባለሥልጣናት መረጃ ተሰጥቶናል። ይቆያሉ ብለው መለሷቸው። በማግስት ሰኞ ጠዋት ዳላት በሚባል አካባቢ ተገድለው ተጥለው ትላንት አስክሬናቸውን አንስተን ቀበር። በቆንዳላ ወረዳም ተመሳሳይ እርምጃ መወሰዱን ለደህንነታቸው ሲባል ስማቸውን በምስጢር እንድንይዝ የጠየቁን ግለሰብ ለአሜሪካ ድምፅ በስልክ ተናግረዋል። በዋንጃ ቀበሌ ነዋሪ የሆኑት አቶ ተወከል መሐመድ የሸኔ ደጋፊ ናቸው ተብለው ነው ትላንት ጠዋት ተገደሉት። ከእርሳቸው ጋር የነበሩትም ተጎድተው እስካሁን ወደ ህክምናም አልተወሰዱም በሞትና በሕይወት መካከል ናቸው። አሁን በእኛም ሆነ በአጎራባች ወረዳዎች እየታዘብን ያለ ነው፣ ያልታጠቁ ዜጎች በየቀኑ በቂ መረጃ ሳይገኝና ሳይጠራ በጥርጣሬ ይገደላሉ። የመንግሥት የጸጥታ ኃይል በመጣ ቁጥር እየተሳቀቅን ነው። አሁን ደግሞ የሸነ ታጣቂዎችም እየተንቀሳቀሱ ሲሆን በሁለቱ ኃይሎች ግጭት ብዙ ንጹሐን ዜጎች ይጎዳሉ። ችግር ውስጥ ነን። ነዋሪዎቹ ባነሱት ቅሬታ ላይ ከቤጊ ወረዳ አስተዳደርና ከቆንዳላ ወረዳ አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ነዋሪዎቹ ባሰሙት ቅሬታ ላይ የጠየቅናቸው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ተከታዩ ምላሽ ሰጥተዋል። በመንግስት የፀጥታ አካላት ላይ ነፍስ አንግቦ ሀገር መንግስቱን እና ህገ መንግስታዊ ስርዓቱን በሀይል ለመናት የሚንቀሳቀስ ላይ መንግስት ህጋዊ እርምጃውን ይወስዳል ማለት ነው። ይህ እየተወሰደ ያለ እርምጃ ነው። ኦፕሬሽኖች እየተካሄዱ ነው። አሸባሪ ቡድኑ በሚንቀሳቀስባቸው አካባቢዎች እርምጃ እየተወሰደባቸው ይገኛል ማለት ነው። ነገር ግን የሸኔ ሎጂስቲክ ሆነው የሚያገለግሉ መረጃ የሚሰጡ ከተማ ውስጥ ተቀምጦ እንደዚህ አይነቶች ተግባራትን የሚሰሩ በህግ ቁጥጥር ስር አውለን አሰልጥነን በሺዎች የሚቆጠሩ በተግባራቸው የተጠረጠሩ ህዝብና መንግስት ይቅርታ የጠየቁ ወደ ማህበረሰቡ የመቀላቀል ስራ ሰርተናል። አሁንም እየሰራን እንገኛለን ማለት ነው። በህግ የሚጠየቀው በህግ ይጠየቃል። ቅርታ የሚታለፉ በቅርታ ታልፎ ስልጠና ወስዶ ወደ ማህበረሰቡ እየተቀላቀለ ያለበት ሁኔታ ነው ያለው ማለት ነው። አስተያየት ሰጪዎች ግን ድርጊቱ እየተለመደ መምጣቱን ጠቅሰው ስጋት ውስጥ ነን ይላሉ። አሁን ሲቪሉ ማህበረሰብ በከፍተኛ ደህንነት ስጋት ውስጥ ነው። በተለይ በበጊና በቆንደላ ወረዳዎች የጸጥታ ችግር ተባብሷል። በአንዱ ቀን ሰላም ቢሆን በማግስቱ ግጭት ሲቀጥል ነው የምናየው። ጠዋት ስንነሳ እገሌ ተገደለ ነው። መንግስት የወረዳው ባለሥልጣናት በጥላቻና በቂም በቀል በሲቪሎች ላይ ስም የለጠፉም ለጉዳት እንዳይዳረጉ መመሪያ ቢሰጣቸው ይላሉም። ወታደር ለወታደር ቢሆን ለዓላማቸው ነው ይባላል። ከምንም ያሉበት ሰዎች ግን ለምን በሕይወታቸው ዋጋ ይከፍላሉ? የሁለቱ ወረዳ ነዋሪዎች በመንግስት ኃይሎች የሚወሰዱ እርምጃዎች በበቂ ማስረጃ የተደገፉ እና የሀገሪቱ ሕግ በሚፈቅድ መሰረት የሚወሰዱ ይሆኑ ዘንድ መንግስት ትኩረት እንዲሰጥ በአጽንኦት ጠይቀዋል። የክልላዊ መንግስቱ ቃል አቀባይ አቶ ኃይሉ በኩላቸው የመንግስት የጸጥታ ኃይሎች በሲቪል ሰዎች ላይ እርምጃ እየወሰዱ አይደለም ሲሉ ውንጀላውን እንደማይቀበሉ ገልጸዋል። ለታጣቂው ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደሚያዙ ቃል አቀባዩ ጠቅሰው ጉዳያቸው የሚጣራው ህግን በተከተለ መንገድ ነው ብለዋል። የታጣቂው ቡድን አባላትም እጅ ከሰጡ ተሀድሶ ገብተው ስልጠና ወስደው ወደ ህብረተሰቡ እንደሚቀላቀሉ ተናግረዋል። የሰብአዊ መብቶች ኮሚሽን ሰሞኑን ይፋ ባደረገው አመታዊ ሪፖርቱ በታጣቂ ኃይሎችና በመንግስት የፀጥታ ኃይሎች በተወሰዱ እርምጃዎች በሲቪል ሰዎች ላይ የሚደርስ የሞትና የአካል ጉዳት አሳሳቢነት መቀጠሉን ገልጸዋል። በተለይም በትጥቅ ግጭት አውድ ውስጥ በሲቪል ሰዎች ላይ የሚደርሱ የሰብአዊ መብቶች ጥሰቶች እንደቀጠሉና እንደተስፋፉ ኮሚሽኑ አመልክተዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ